በያዝነው የፈረንጆች አመት ከአርባ ሁለት ሺህ በላይ መደበኛ ያልሆኑ ፍልሰተኞች ስፔን ገብተዋል። ካለፈው አመት ጋር ሲነጻጽር በሁለት ሦስተኛ የጨመረ ነው። አብዛኞቹ ፍልሰተኞች የሚገቡት ካናሪ አይላንድስ በምትሰኘውና ከአፍሪካ የባህር ዳርቻ 100 ኪሎ ሜትር ላይ በምትርቀው ደሴት በኩል ነው። የሰብአዊ መብት ቡድኖች እንደሚሉት ባለፈው አመት ብቻ ስድስት ሺህ የሚሆኑ ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ ህይወታቸውን አጥተዋል። ለአብዛኞቹ ግን በአውሮፓ የሚያልሙት አዲስ ህይወት የጉዞውን አደገኛነት እያሳነሰ ይመስላል። ማሴሪ ኮናሪ ከማሊ የመጣ ፍልስተኛ ነው። እዚህ አንዴ ከደረስክ ማድረግ ያለብህ ወደ ትምህርት ቤት መሄድና ትምህርትን መቀጠል ነው። ከሰዎች ጋር መነጋገር አስፈላጊ ነው። በተለይም ስደተኛ እንደ መሆን መጠን ከሰዎች ጋር በግልጽ መነጋገር አለብህ። ጥረትም በጥፍ መጨመር አለብህ። ያንን ነው አሁን እያደረግን ያለ ነው። ለፍልሰተኞቹ የተሻለ ህይወት ተስፋ አለ። የስፔን መንግስት ደግሞ ፍልሰተኞቹን እንደ መልካም የኢኮኖሚ አቅም ይመለከታል። እንደ ሌሎቹ ምዕራባውያን ሀገራት በስፔንም የአዛውንቶች ቁጥር በፍጥነት እየጨመረ ነው። ኢኮኖሚውን ለማሳደግና ታክስ ለመሰብሰብ ሀገሪቱ ወጣት ሰራተኞች እጅግ ያስፈልጓታል። በሀገሪቱ አዲስ የሚወለዱ ህጻናት ቁጥር ምጣኔ ባለፈው ዓመት ከመቼውም ጊዜ በላይ ቀንሶ አንድ ነጥብ ሁለት ሆኖ ተመዝግበዋል። ይህም ስፔንን በአውሮፓ ዝቅተኛ የወሪድ ምጣኔ ካስመዘገቡ ሀገራት አንዱ ያደርጋታል። ባለፈው ሐሙስ በተካሄደ የአውሮፓ ህብረት መሪዎች ጉባኤ ላይ ንግግር ያደረጉት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ፍልሰት አስፈላጊ መሆኑን አጽንኦት ሰጥተዋል። ወደፊት ተወዳዳሪ ሆነን ለመቀጠል ፍልሰተኞች ያስፈልጉናል። የአገራችን ኢኮኖሚ እድገትና የማኅበራዊ ደህንነት ሥርዓታችን በፍልሰተኞችም የሚወሰን ነው። ፍልሰትም በማኅበረሰባችን ውስጥ ያለውን ችግርና ለውጥ ሊቋቋም በሚችል መልኩ ማስተዳደር አለብን። በአውሮፓ ለቀኝ ዘመም ወግ አጥባቂ ፓርቲዎች የሚሰጠው ድጋፍ እየጨመረ ባለበት ሁኔታ ግን በርካታ የህብረቱ አባል አገራት በፍልሰት ላይ ጠንከር ያለ ቁጥጥር እንዲደረግ ይሻሉ። ሄሱስ ቬርዶ ቢዛ በካዲዝ ዩኒቨርሲቲ የህግ ተባባሪ ፕሮፌሰር ናቸው። ሳም ጠንካራ ሴቶች ያሏት አገር ነች። ፍልሰትን በመቆጣጠር ጥገኝነት የሚሹ ሰዎች በሕጋዊ መንገድ ገብተው መብታቸው እንዲከበር ማድረግ አለብን። ፍልሰተኞቹ ያስፈልጉናል። እዚህ ስፔን ውስጥ ስደተኞቹ ከሌሉ ፍራፍሬ በገበያ ማግኘት አንችልም። ምናልባትም ኢኮኖሚው በተገቢው ሊንቀሳቀስ አይችልም። ስደተኞች ያስፈልጉናል። ስፔን ፍልሰተኞችን በተመለከተ የምትከተለው አዲስ አሰራር አካል የሆነና አፍሪካ ላይ ያተኮረ ፕሮግራም በመንደፍ ላይ ነች። ይህም በሀገሪቱ የኢኮኖሚና ማኅበራዊ ለውጥ በማምጣት ላይ ያተኮረ ነው። ሕጋዊ ፍልሰትን ከማመቻቸት ባለፈ መደበኛ ያልሆነ ፍልሰትን ለማስቆምም ስፔን ጥረት በማድረግ ላይ ነች። ፍሮንቴክስ የተሰኘው የአውሮፓ ህብረት የድንበር ጠባቂ ባለስልጣን ፍልሰተኞችን የያዙ ጀልባዎችን በአፍሪካ ባህር ዳርቻ ሳሉ ለማስቆም እንዲችል የባህር ዳርቻዎቹን ለመቃኘት ፈቃድ እንዲጠይቅ ትሻለች። አብዛኞቹ ፍልሰተኞች ባደረጉት ጉዞ ስቃይ ገጥሟቸዋል። አህመድ ቀራብ ከሞሮኮ ለሀገሬ ሰዎችና ለጓደኞቼ ምክር መለገስ ሻለሁ። በትንሽ ጀልባ ትምጡ፣ ምክንያቱም እጅግ አደገኛ ነው። ስፔን ፍልሰትን በተመለከተ ለአፍሪካም ሆነ ለአውሮፓ እኩል ጠቀሜታ ያለው ዘላቂ መፍትሄ እንዲኖር ትሻለች። የተሻለ ኑሮ ተስፋ በሺህ የሚቆጠሩ ሰዎች አደገኛ የሆነውን የባህር ላይ ጉዞ እንዲሞክሩ አድርገዋል። ሄንሪ ሪጅዌል ለላከው ዘገባ እንግዳ ደጀኔ ነኝ። ዋሽንግተን ዲሲ